የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ባለፈው ሐሙስ በኒውዮርኩ ሰባአራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው ለጉባኤው ተሳታፊ የዓለም መሪዎች ንግግር ካሰሙና የድርጅቱን ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ከሌሎችም ሀገሮችና ተቋማት መሪዎች ጋር ከተነጋገሩ በኋላ ባለፈው ቅዳሜ ወደ አገራቸው ተመልሰዋል። አስተዳደጋቸውና ቤተሰባቸውን ጨምሮ የግል ህይወታቸውንና ከአሁን ቀደም በአገርና በዓለም አቀፍ ደረጃ ባከናወኗቸው ተግባራት ዙሪያ፣ በሴቶች ጉዳይ፣ በአገሪቱ ሰላምና በአካባቢያዊ ጉዳዮች ላይ ያላቸው ያላቸውን ሀሳብ ያካፈሉበት ቃለ ምልልሱ ይዘን ቀርበናል። ፕሬዚዳንት ሳህለ ወርቅን ያወያየው የኒውዮርኩን ጉባኤ ለመዘገብ ወደዚያ የተጓዘው ባልደረባችን ሰለሞን አባተ ነው። እጅግ በጣም አመሰግናለሁ ክብርት ፕሬዚደንት ለጊዜመሰግነመሰግ እስቲ በቅድሚያ ጊዜውንም በአግባቡ ለመጠቀም በጣም የተጣበበ ጊዜ ነው ያሉት። የተሰጠችን ጊዜም እጅግ የተወሰነች ናት እና አጥራጥር እያደረግን አንዳንድ ነጥቦችን እናንሳ። ስለ ራሱ ትንሽ አጫውትን ስ በማልፈልገው ጥያቄ ነው የሚያስጀምር። ስለ ራሴ ከየት ልጀምር? እኔ የአራት ሴቶች ልጆች መካከል ታላቅ ነኝ። ሴት ብቻ ያለበት ቤት ውስጥ ነው ያደግኩት። ሁላችንም ሴቶች ነን። ወላጆቻችን ግን፣ በተለይ አባቴ አባታችን ሴቶችን በማብቃት ላይ በጣም ያምን ነበረ በዛን ጊዜ እና ምንም ነገር አያቅትሽም ምንም ለይቱም መድረስ ትችያለሽ እያለ ነው ያደኩት። እና ጆሮዬ ላይ እስከዛሬ የምሰማው እሱን። አንድ ፈተና ላይ ስደርስ የተባልኩት ይሄን ነው። መጋፈጥ አለብኝ ነው። እግዚአብሔር ይመስገን እንወጣዋለን። ፈረንሳይኛ ነው የተማርኩት፣ ፈረንሳይ ትምህርት ቤት። ፈረንሳይ ሀገር ከተመለስኩ በኋላ የመንግስት ሰራተኛ ሆኜ ነው። ትምህርት ሚኒስቴር ነው ጉዳይ ነበርኩ። ከዛ በኋላ እዛም ሆኝ እንኳን በወቅቱ የአመራር ውስጥ ትምህርት ሚኒስቴር ብቸኛ ሴት ነበርኩ። የመምሪያ ኃላፊ ስለነበርኩ ውጭ ጉዳይ ብዙም ጊዜን በአምባሳደርነት ነው የቆየሁት። ሀያ ዓመት የኢትዮጵያ አምባሳደር ነበርኩ። አብዛኛውን ጊዜን አፍሪካ ላይ ነው፣ ፈረንሳይኛ ተናጋሪ አፍሪካ። አስር ዓመት ጅቡቲ ፈረንሳይ ከዛ በኋላ ለአፍሪካ ህብረት አምባሳደር እና የውጭ ጉዳይ ውስጥ የአፍሪካ ጉዳዮች ዳይሬክተር ጃንል ነበርኩ። ከዛ ላይ ነው የተባበሩት መንግስታት ይወሰደኝ። እዛም ስገባ አሲስታንት ሰክረታሪ ጃንልነት በመካከለኛው አፍሪካ አገሪቱም ለማረጋጋት የተቋቋመ የተባበሩት መንግስታትን ጽህፈት ቤት ነበር የምመራው የእሳቸው የዋና ጸሀፊ መልእክተኛ ሆኜ ለሰባት አመት ተኩል ገደማ ደግሞ በአንደር ሰክረተሪ ጃልነት ናይሮቢ የሚገኘው የተባበሩት መንግስታት መቀመጫ አፍሪካ ላይ ጠቅላላ ደቡብ ላይ ሌላ መቀመጫ የለውም። የሱ ኃላፊ ነበርኩኝ እና ለአራት ወር ተዛወሬ ወደ አዲስ አበባ የተባበሩት መንግስታት ዋና ጸሐፊ በአፍሪካ ህብረት ልዩ መልክተኛቸው። እና ለዛ የተቋቋመ ቢሮ ኃላፊ ሆኜ በአገሬ ላይ እንደር ሰክሬታሪ ጃን ደረጃ ተደረገ ያለው የተነገረኝ፣ በተባበሩት መንግስታት ታሪክ ውስጥ እንደዚህ አይነት አላጋጠመም። የሚለሙ አገሮች ተወላጅ የሆነን ሰው በአገሩ ውስጥ ለኔ በአገሬ ውስጥ በዚህ ደረጃ እንዲሰራ ተደረገ ያለው፣ ያ እንግዲህ እምነትንም ያሳያል። የጥቅም መጋጨት አይኖርብኝም። መንግስትም ነኝ ማለት የመንግስት ሰው ነኝ የመንግስት ሰራተኛ ሆኘን የኖርኩት የኔ ዲ ኤን ኤ መንግስት ማገልገል ነው። በሌላ በኩል የተባበሩት መንግስታት አለ። እኔ ሁሌ የምለው አይጋጭ፣ ድርጅቱም የኛ ነው፣ እኛም አባል ሀገር ነን። እንዲያውም መስራች ሀገር ነን። ግን አራት ወር ብቻ ነው የሰራሁት እዚህ ቦታ ላይ መጣሁ። ግን በዛን ጊዜ ውስጥ የሰጉት ሁኔታ ተፈጥሮ ነበረ የጥቅም ግጭት እንደዚህ የሚባለው ነገር እንደውም ክብርት ፕሬዚደንት፣ እርስዎን ለፕሬዚደንትነት ጠቅላይ ሚኒስትሩ ያጩዎት ጊዜ እና በፓርላማው ፊት የቀረቡ ጊዜ ድንገት ነው ባልተጠበቀ ሁኔታ ነው አንደኛ ሴት ፕሬዚደንት የቀረበችው፣ ሁለተኛ እርሶ የሆኑት ካልዎት ልምድ አሁንም ከነገሩም ከችሎታው የሚያውቁትም በቅርብ ብዙ እንደሚመሰክሩልዎት አብረው የሰሩም በተለያዩ አካባቢዎች የሚያውቁም አባከኗቸው የሚል ቅሬታ ነበራቸው። ይልቅ ከፕሬዝዳንትነት ይልቅ ምን አለ ይበልጥ የሚንቀሳቀሱበት የወሳኝነት አቅም ያለበት ቦታ ቢመድቧቸው ኖሮ የሚል ቅሬታ ያቀረቡ ሰዎች ነበሩ። ምክንያቱም በኢትዮጵያ ሕገ መንግስት መሰረት ፕሬዚደንቱ የአስፈጻሚነት ስልጣን ስለሌለው ማለት ነው። ምን አለ የአስፈጻሚነት ስልጣን ያለው ቦታ ቢያስቀምጧቸው ኖሮ እያሉ በቁጭት የሚናገሩ ሰዎችን ሰምቻለሁ። እርሱም ያስባል። አይ እኔ ጠየቁኝ ጠቅላይ ሚኒስትሩ አገሬን ማገልገል እድል እንደገና ማግኘቴ በጣም ነው ደስ ያለኝ እና የምችለውን ያህል አገለግላለሁ ብዬ ነው እንግዲህ እኔ ካጠራቀምኩት ልምድ ከደረስኩበት እድሜ አኳያ መልሽ የምሰጥበት ጊዜ ነው እንጂ እኔ ምንም ለማስመስከር የምገባበት የምሰራው ስራ የለኝም ካሁን ወዲያ ብዬ ነው ማምነው። ስለዚህ ማቃተን ለሀገር ለማዋል ብዬ ነው። እዚህም ላይ ሞክራል። በጣም የተባብሮ መስራት መንፈስ ካለ ይሄ ደግሞ አለ የኛ ጠቅላይ ሚኒስትር ላይ መስራት ይቻላል። አው መቼም ከህገ መንግስቱ ወጣ ባለ ሁኔታ እርሶ መደበኛ ፕሬዚደንት ሆነው ይቀጥላሉ የሚል እምነት የለም፣ በብዙዎች ዘንድ ካሉት ከገለጹትም ልምድ በኢትዮጵያ ሕገ መንግስት መሰረት ግን ጦርም ገንዘብም ጠቅልሎ የያዘው እና የሚያዝበት ጠቅላይ ሚኒስትሩ ሆኖ እያለ ጠቅላይ ሚኒስትሩ የአምባገነንነት ስሜት ባንጸባረቀ ጊዜ አይቻልም የሚል መሪ አጠገቡ ያስፈልገዋል። ታይቶም ያውቃል በቅርብ የኢትዮጵያ ታሪክ ውስጥ እርሶ የትኛው ለምሳሌ በዶክተር ነጋሶ ጊዳዳ እና በአቶ መለስ ዜናዊ መካከል ተፈጥሮ የነበረውን ንግግር ነው ለመጠቆም የፈለኩት እና እርሶ ጠቅላይ ሚኒስትሩ ዶክተር አብይም ይሁኑ ሌላ ጠቅላይ ሚኒስትር ያንን ያህል አቅም ያለው ባለስልጣን አንዳች አጓጉል የሆነ ነገር ሲያደርግ ቢያዩ ወይም ቢያስቡ፣ መንገዱ ልክ አይደለም ብለው ቢያስቡ አይቻልም የሚል አቅም ይኖረውታል። ተባብሮ ከመስራቱ እኔ እንደዚህ አይነት ሁኔታ ይፈጠራልን ብዬ አላስብም። ከተፈጠረም ስንደርስበት እንነጋገር እንጂ በግምት ብቻ ልንሄድበት የሚከባ አይመስለኝም። ምንድነው ዋናው ነገር የስልጣን ክፍፍል፣ ማን ምን ያረጋል፣ እኔ ከበላ ያኛው ከበላ የሚል ሳይሆን ዛሬ ኢትዮጵያ የምትጠይቀው ባለብን፣ በጣም ብዙ ስራ ባለው መፈጸም ያለበት የህዝቡን ጥያቄዎች ማሟላት፣ ወዘተ ግዛት ክርክርና እንትን ሊመጣ ይገባል ብዬ አልፈ እዚህ ጨዋታ ውስጥ እኔ በበኩል ያልከባል። ክብር ፕሬዚደንት፣ በተባበሩት መንግስታት ድርጅት ላይ ካነሱት ጉዳዮች ትልልቅ ጉዳዮች አንዱ የጸጥታ ጉዳይ ነው። መቼም ፕሬዚደንት የሀገሪቱ በመሆኑ ትልቁ ሀሳቡ አጀንዳ ወርሶም እንደገለጹት የኢትዮጵያውያን ጸጥታና ደህንነት ጉዳይ ነው። በአሁኑ ጊዜ በተለይ ከምርጫውም ጋር ተያይዞ ብዙ ጥያቄዎች የሚያነሱ አሉ። በምርጫውም ላይ የተለያዩ ሀሳቦችን የሚያንጸባርቁ አሉ። ምርጫው መካሄድ አለበት፣ መካሄድ የለበትም፣ ኢትዮጵያ ልትበትን ትችላለች፣ የለም ሰላማችን ይጠበቃል የሚሉ ትናንት ነው ከትናንትና ወዲያ ጠቅላይ ሚኒስትሩ እንዳንጸባረቁት አይነት ሀሳብ የሚያነሱም አሉ። የኢትዮጵያን ሰላም የኢትዮጵያን ሁኔታ እርስዎ እንዴት ነው የሚያዩት? እንዴትስ ነው እንደ ፕሬዚደንት ወደ አንድ ሜዳ ወደ አንድ መድረክ እንዲመጡና ሰላም በሀገሪቱ እንዲሰፍን ማድረግ የሚችል። መቼም አንድን ነገር አንድ ነገር ላይ ለመነጋገር የመጣንበትን ከየት ተነስተን ነው የሚለውን ማየቱ ጥሩ ይመስለኛል። እኔ ያን ጊዜ አዲስ አበባን ባልሆን፣ በኢትዮጵያ ውስጥ የዛሬ ሁለት ሶስት ዓመት የነበረው ሁኔታ በጣም አሳሳቢ ነበር። ሕልውናዋን የሀገሪቷን የተፈታተነ ነበር። ከዛ መቼም ብዙ ርቀን ሄደናል የሚል ግምት ነው ያለኝ። እኔም ለራሴ ተጠይቄ ተባብረን እንስራ ብለን ስገባ እዚህ ቦታ ይሄን ቦታ ስቀበል እዛ ላይ እኔም ማምጣት የምችለውን ለማምጣት ነው። ስለምን አንጻራዊ የሆነ ሰላም እያገኘን ነው የመጣ ነው፣ እየተረጋጋች መጣ። እኔ በስራዬ ብዙ ሀገሮችን አይቻለሁ፣ ብዙ አፍሪካ ሀገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር እንደ ኢትዮጵያ አይነት ፈተናዎች ያሉ ብዙ ሀገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች። እንትን ይላል ሰላም እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም። የኢትዮጵያ ሕዝብ በመሰረቱ ሰላም ወዳድ ነው። ይሄን በታሪኳ አሳይቷል። በሰላም ደግሞ እጦት ሰለባን እንደሆነ ደግሞ እናውቃለን። ስለዚህ እኔ ሰላም ዘለቄታ ያለው ነገር ሊሆን የሚችለው የሱ ፍላጎት ሲሟላ ነው። የህዝብ ፍላጎት አሪፍ። ምንድን ነው የሚያጋጨው ተብሎ ነው። እንደ ማንኛውም ነገር ልንገር፣ እኔ ያየሁት በስራዬ ላይ ብዙ ጊዜ በንግግር ብዙ ነገር ይባላል፣ በቃል መግባት ብዙ ይባላል። ምን ይላል? ችግሩ የኢትዮጵያ ብቻ አይደለም አህጉሪቱም ነው። ብዙ ሀገር ነው ወደ መሬት ወደ መሬት ስንወርድ የግራስ ሩት የሚባለው ላይ ስንሄድ ነው የምናየው ትክክለኛው። ካለበለዚያ የፖለቲከኞች ትግል ነው ህዝብን ላይ ይዝ ይችላል፣ ደግሞ ለፖለቲካ ጠቀሜታ ሊውል የሚችል ነገር። እኔ የማስበው ለማንኛውም ዜጋ ቀይ መስመር ማስመር አለብን፣ ሁላችንም ማለፍ የማንችለው ህይወቱ ውስጥ ዝም ብሎ ልቅ የሆነ አይደለም፣ ይገደባል፣ በህግ ይገደባል። በምን ለራሴን የሀገሬን ሰላም አደጋ ላይ የምጥል ለኔም ጥቅም ቢሆን የምጥል ከሆነ ይህን መስመር ማለፍ የለብኝም የሚል መላበስ ይኖርብናል። ስለዚህ ጠንከር ማለት ያስፈልጋል እንደ መንግስት የሚል አቋም ነው ያሉት። መንግስት በህግ ያለውን ኃላፊነት እንዲወጣ ነው አይደል እንዴ የተሰጠው ተኩስ መንቀሳቀስ ይችላል እያደረግን ነው በዚህ ጉዳይ ላይ ወደፊት መቼ ምድሉም ካገኘን ሰፋ አድርገን ደግሞ እንደገና እንነጋገራለን። ክብርት ፕሬዚደንት፣ ትንሽ ንግግርም የሚጠይቅ ነገር ስለሆነ እስቲ ወደ አንድ እርስዎን በግል ወደሚመለከቱት ጉዳይ ልምጣ። ያነሱት ጉዳይ ነው፣ የሴቶች ጉዳይ ነው። የኢትዮጵያ መንግስት ለሴቶች እየሰጠ ያለውን ትኩረት የሚመለከት ነው። እርስዎን እራስዎን እንደምሳሌ አቀርበዋል። የመንግስታቱ ድርጅት መድረክ ላይ የኢትዮጵያ መንግስታት በተለይ በቅርብ ያሉት መንግስታት በሴቶች ጉዳይ ላይ ብዙ ሲናገሩ እንሰማለን። ስለ ሴቶች እኩልነት ብዙ ሲሉ እንሰማለን። የደርግን መንግስት ጀምሮ ማለት ነው። ምንድን ነው ለየት የሚያደርገው? አሁን ያለው ሁኔታ ይህን ነው ብዙ ሲነገር ነበር። ሌላ ነገር ነው፣ ሲተገበር ደግሞ ሌላ ነገር ነው። ያለፉት መንግስታት አሁንም በዚህም መንግስት ስር አይተናል። በካቢኔ ውስጥ አንድ ሴት ለአይነት ቁጭ ያሉበት ጊዜ ነበረ ወዘተ እና ይሄ መንግስት በጣም ትልቅ እርምጃ ነው ያወሰደው። ይህንን ማመን አለብን። ግማሹ ካቢኔ ለይስሙላ አይደለም። ግማሹ ካቢኔ ያለ እኔ ያለ እኔ ለይስሙላ ከሆነ ማናችንም እዚህ ውስጥ እንትን አይደለም። እኔ ማለው ጥሩ እንትን ተሰጥቷል። ይሄ በጣም ትልቅ እርምጃ ነው። ይቻላልን ፈጥሯል። የሰውን ስሜት አነሳስቷል ብሏል ነገር ግን ይሄ የጨዋታው ፍጻሜ ነው የሚል ድምዳሜ የምንደርስ ከሆነ ትልቅ ስህተት ነው። መሀሉ ላይ ነው ባዶ። ደግሞ ሴቶች እያደጉ ከወንዶች እኩል እየተወዳደሩ ማደግ የሚችሉበትን ሁኔታ ማመቻቸት አለብን። እኔ ደጋግሜ እንዳልኩት አንድ ጥሩ አጋጣሚ እንደ እኔ ሴት ፕሬዚዳንት የመጀመሪያው ኢትዮጵያ ላይ ሲባል፣ በነገራችን ላይ የአፍሪካ ታሪክ በሴቶች አንድ ቀን ቢጻፍ የማይዘፈንላቸው ጀግኖች አሉ። ሴቶች ይገኛሉ፣ ብዙ ናቸው፣ ይገኛሉ። እና ወደፊት ወደዛ መሄድ አለብን። ነገር ግን እንደዛ ነው ማድረግ እና እኔ የማስበው በር ነው የሚከፈተው አይደል? በር ተከፈተልኝ፣ እኔ ርዕሰ ብሄር ተባልኩኝ። ያንን በር ተከፍቶ እንዲቆይ ካላደረግኩት ይዘጋል፣ እድልም እንደዛው ይላል። የበለጸጉ ሀገሮች ላይ አይተናል። ጠቅላይ ሚኒስትር ሴት አድርገው ሴትዮዋ እስኪወድቁ ተጠበቀ። ድጋፍ አልሰጠም፣ ህብረተሰቡ አልተዘጋጀም፣ ለማለት ያዳግታል። ግን ብቻ እና ከዛ በኋላ የተቋቋሙት ካቢኔ ውስጥ ሴቶች ጠፋ። አይችሉም፣ ምን ያስመሰከር ነው? ለአይችሉም አይደለም የምንቀርበው፣ ይችላሉ፣ ድጋፉን መስጠት አለብን ብለን መሄድ ነው የሚገባን ብዬ ነው የማስበው። የኢትዮጵያ ህገ መንግስት ደግሞ ይፈቅዳል ልዩ ድጋፍ እንዲደረግ ለሴቶች የአፈርማቲቭ አክሽን የሚባለው በዚህ በዚህ ተጠቅመን ሴቶችን ማብቃት አለብን። የሴቶች ጉዳይ ሌላ ምንም ጉዳይ አይደለም። የሚገባቸውን ቦታ ማግኘትና አብረን እንድንሄድ ማድረግ ነው። ሌላው የተማሩ ሴቶች ብቁ የሆኑ ሴቶችን ማፍራት መቻል አለብን። በዩኒቨርስቲዎቻችን ውስጥ ያሉ ሴት ተማሪዎቻችን እንዲመረቁ የሚቻለውን ያህል ማድረግ፣ ተመርቆ እንዲወጡ። ሳይመረቁ ብዙ ይወጣሉ፣ ይወድቃሉ። በብዙ ብዙ ብዙ ምክንያቶች፣ በተፈጥሮ ምክንያት። ይህንን ሁሉ ተረባርበን ከረዳን ንቃተ ሕሊና ከዳበርን መስራት ይቻላል። ተደጋግፈን ይህንን ማለፍ እንችላለን እና ለሴቶች ጥያቄ ትልቅ አጋጣሚ ነው የተፈጠረልን። ሁላችንም ወንዶችም ሴቶችን ተባብረን በደንብ እንደማይመለስ ሆኖ እንዲፈታ ማድረግ ይኖርብናል ብዬ ነው። ክብርት ፕሬዚደንት፣ አመሰግናለሁ። በእርግጥ ብዙ ጥያቄዎች አሉ። ሌሎች የተያያዙ ከትምህርት ጋር ያነሷቸው ጥያቄዎች አሉ። ፍኖተ ካርታው አለ፣ የጤና ጉዳይ አለ፣ የመዋለ ንዋይ ጉዳይ አለ፣ የምጣኔ ሀብት ጉዳይ አለ። ብዙ ጉዳዮች አሉ እናነሳቸው የምንችላቸው ነገር ግን ካለችን ምጥን ሰዓት አኳያ አንድ አካባቢያዊ ወደሆነ ጥያቄ ልሸጋገር። በተለይ ንግግሮን ሲያደርጉ እርስዎ እንደ አካባቢያዊ መሪ ነበረ ስለ ሱዳን፣ ስለ ደቡብ ሱዳን፣ ስለ ሶማሊያ፣ ስለ ኤርትራ ከኢትዮጵያ በተጨማሪ ማለት ነው እያነሱ ነበረ ሲናገሩ የነበረው እና የኢትዮጵያ ቦታ እንደ አካባቢያዊ ኃይል ምን አይነት ነው አሁን ባለው ሁኔታ ራሷ ውስጥ በችግሮች በውጥረት ተይዛ ባለበት ሁኔታ ሁለተኛው ጥያቄ ከግብጽ ጋር ያለው ግንኙነት ነው። ይሄስ ግንኙነት በዚህ አካባቢያዊ ግንኙነቶች ውስጥ ምንድነው የሚመስለው? በአንድ ወቅት ተስፋ የሚሰጥ አይነት ሁኔታ ነበረ፣ ወደ ስምምነት የመግባት አይነት ነበረ። ከዛ በኋላ ደግሞ የግብጽ መንሸራተት ሲሰማ ሲወራ ነበረ። እንዴት ነው ኢትዮጵያ በዛ አካባቢ ያላት ቦታና ከግብጽ ጋር ያላት ግንኙነት እንግዲህ ንግግሬ ይሁን ካቀራረቤ ይሁን እኛ የአካባቢ መሪ ነን የሚል ስሜት ካሰማሁኝ ይህንና አልደበረም ማለት የፈለግ የእርሶ ይሆናል ሸቶ ስለሆነ ግን እኔም በደንብ ለማንጸባረቅ የፈለግኩት የዛሬ ኢትዮጵያ መንግስት የኢትዮጵያ እድገት ለብቻው ሊሄድ አይችልም የሚል ጽኑ እምነት ያለው መንግስት ነው። አካባቢውን የያዘ መሆን አለበት። ከአካባቢው ጋር ነው የምናድገው የሚላል እኔ በጽኑ ማምነው እንደተባበሩት መንግስታትም ይሁን አለም አቀፍ ድርጅቶች የመሳሰሉት እንደዚህ 54ቱም የአፍሪካ ሀገሮች ውስጥ እኩል ሁሉም ጋር ብንሰራ አቅማችን ይበታተናል እንጂ ፋይዳ ያለው ነገር አናገኝም። በየአካባቢው ግን አካባቢን አንድ ላይ ማንሳት የሚችሉ አገሮችን መለየት የሚያስፈልግ ይመስለኛልና እዛ ላይ መረባረብ ያ ለሁሉም፣ የሚተርፈናል አካባቢው ሊተርፍ ይችላል። የብዙ ሰዎች አስተሳሰብ ወደዛ የሚሄድ ነው። ብቻ እኛን በተመለከተ ለማለት የፈለግኩት እኛ ከኤርትራ ጋር ግንኙነታችንን ስናስተካክል ሱዳንም ለማስታረቅ እምነቱን አግኝተው ሱዳን ይዞች ቀጠናው የሰላም ቀጠና ነው፣ ቀጠናው የመተባበር ቀጠና እየሆነ ነው ለማለት ነው። ካልሆነ እኛ ምንን የምንጎዳው እኛም ሩቅ መሄድ አንችልም። መንግስት እንዲ ነው የሚያስ እኔ ደግሞ በጣም በጽኑ እስከዛሬ ዛሬ በሰራሁት ስራ በጽኑ ያየሁት እማምንበት ነው። ጎረቤት ከታመመ በሰላም መኖር የሚቻልበት የለም። እና አንዱ የአንዱን ሰላም አደፍራሽ መሆን የለበትም፣ የሚለውንም ነው የሰላም መፍትሄ አካል እንጂ አይደለም። ብዙ አፍሪካ ሀገሮች ጎረቤት ውስጥ ነው የሚደራጀውና የሚወጋው ወዘተ። እንደዚህ ይህንን ዋናው ለማለት የፈለግኩት እና ዓለም አቀፍ ህብረተሰብም እንዲረዳልን የፈለግኩት ኢትዮጵያ ይህንን ሁሉ እያደረገች ነው። አካባቢያችንም ይሄ ይሄ ይሄ ያለ ነው። ሶማሊያ እንዲህ ነው፣ በዚህ እንዲህ ነው፣ በዚህ እንዲህ ነው ብለን እና ኃላፊነትም አለብን እንደ ጎረቤት ብዬ ነው ማስበው ወደ ውህደት እየሄድን የኢኮኖሚ ውህደት እያል የአካባቢው የአፍሪካም ሲኤፍቲን አሁን የንግድ ቀጠና ብለናል። ይህንን እያል በድንበር ውስጥ ብቻ የሚደረግ አስተሳሰብ የተወሰነ ሊያስጌድ ይችላል፣ ሩቅ አያደርስም። ይህንን ማየት አለብን ከሌሎችም እየተማርን እኛ መጠናከር አለብን። በእርስ በርስ ጦርነት፣ በልዩ ልዩ ግጭቶች ይህ አካባቢ በጣም በጣም ተጎድቷል። ነገር ግን ለማንሰራራት በጣም ጥሩ እድል ያለው ነው። እኛ ሀገር የመጣው ለውጥ ተስፋ ሰጥቷል። ለብዙዎቹ ጥርጥር የሌለው ነው። ግን ተስፋ ለሌላው ለቃላቶ ተስማሙ። በጣም ጥሩ ነው። አይደለም፣ እኛ አውርደን ይሄ ተግባር ምን መሆን አለበት የሚለውን ይረዳል። ከጎረቤት ሀገሮቻችን ጋር ያለንን ግንኙነት እንዴት ነው የምናሻሽለው የሚለውንም ይረዳናል። ብዙ እሱ ላይ አይቻለሁ ከዚህ በፊት ቀላል አይደለም አንዳንዴ። አሁን ግን የጋራ ጥቅሞቻችን ላይ ማተኮር የምንችልበት ነው ብዬ ነው ምለው የግብጽን። አዎ ትንሽ ነካ ያለው ንግግሩ ላይ ትንሽ ነካ ያደረጉት ብቻ ለማለት የፈለግኩት ይህንን ሀብት ፍትሃዊ በሆነ፣ ምክንያታዊ በሆነ መንገድ መሄድ አለበት ነው። አንድ እሱ ነው። ይሄ መርሁ ነው ማለት ይቻላል። ከዛ ባሻገር ግን ለማለት የፈለግኩት ቴክኒካል ውይይት እየተካሄደ ነው። ቴክኒካል ውይይቱ እንዲቀጥል እናድርግ ነው። ስናዞረው ሌላ አቅጣጫ ካሲያዝ ነው ይሄ የተጀምረውን ስራ ሊያደናቅፍ ይችላል። ዋና መልእክቴ ይሄ ነው። እንግዲህ ቴክኒካል ኮሚቴ ነው ተሰብስበዋል። ሊስማሙ ላይስማሙ ይችላሉ። እንደገና ለመገናኘት ወስነዋል። ይህንን እንርዳ እና ለነሱ ንግግር የሚመች መንፈሳቸው ተረጋግቶን የሚሰሩበትን እናድርግ። ዲስትራክትድ ከሆንን ሊረዳ አይችልም በሚል ነው ውይይቱ ውጪ ይሰማ ነበር። ስለዚህ ቦታው ላይ ማስቀመጥ አለብን በሚል ነው። ክብርት ፕሬዚደንት የሚያስተላልፉት መልእክት ይኖራል? በመጨረሻ ለተመልካቾቹ ለህዝቡ አዲስም አመት ነበረ በመልእክቴ ላይ ተናግር ያለው በእውነቱ ተጨባጭ እርምጃዎች እየወሰድን አገሪቱን የጀመርነውን እያጠናከርን የምንሄድበት ምን ዘመን እንዲሆን ነው ለህዝቡ መልእክቴን ማስተላለፍ የምፈልገው። እንግዲህ እስካለሁ ድረስ ደግሞ የምችለውን ያህል ለማገልገል ለመርዳት፣ አገራችን የሚገባትን ቦታ እንድታገኝ በጽኑ ማምንበት ነው የምችለውን ሁሉ አርጋለሁ። ክብርት ፕሬዚዳንት ሳህለወርቅ ዘውዴ ስለሰጡን ጊዜ፣ ስለ ቃለ ምልልሱ በተመልካች በአድማጮቻችን ስም እጅግ በጣም አድርጌ አመሰግናለሁ። መልካም የስራ ዘመን እንዲሆንልዎት፣ የተሳካ የስራ ዘመን እንዲሆንልዎት እመኛለሁ። እኔ ነኝ የማመሰግነው። እኔ የቃለ ምልልስ ሰው አይደለሁም። ብዙ ጥሩ ነው ጥሩ ነው።